ላለፉት ሶስት ዓመታት መረጋጋት ርቋት በቆየችው በደቡብ ሱዳን መንግስቷ ሰላም ለማስፈን እንደሚፈልግ አስታወቀ። መንግስቱ ሰሞኑን የተጀመረው ብሔራዊ ውይይት አንድ ውጤት ያስገኛል የሚል ተስፋ አሳድሯል። ሞሐመድ ዩሱፍ ከናይሮቢ ያስተላለፈው ዘገባ አለ። ሶሎሞን አባተ ይዞታል። የአውሮፓ 2016 ዓመተ ምሕረት ለደቡብ ሱዳን በመንግሥቱና በሪያክ ማሻር ታማኝ ኃይሎች መካከል የተካሄዱ ተጨማሪ ግጭቶችን አስተናግዶ ነበር የዘለቀው። ምንም እንኳ ብሔራዊውን ውይይት የሚመራውን ቡድን ለማዋቀር መንግሥቱ እየጣረ ቢሆንም በየገጠራ ገጠሩ የተለመዱት ግጭቶች የመባባሳቸው ስጋት ግን አሁንም እንደተጠናከረ ነው። በተቃዋሚ ጎራ የቆመው የሱዳን ሕዝባርነት ንቅናቄ ኤስፒ ኤል ኤም ኢን ኦፖዚሽን ወይም አይ ኦ ይባላል። አንጋፋ አባል የሆኑት ፒተር አድዎክ ኒያባ እንደሚሉት የደቡብ ሱዳን መጻኢ ዕጣ ፈንታ የሚወሰነው ፕሬዚደንት ሳልቫኪርና ሪያክ ማቻር በአውሮፓውያኑ 2015 ዓ ም የፈረሙትን ስምምነት ተግባራዊ በማድረግ ላይ ነው። የሰላም ስምምነቱ ለደቡብ ሱዳን ሕዝብ መረጋጋትና እፎይታን ለማስገኘት እድል ፈጥሮ ነበር። የሚያሳዝነው ግን በኤስፒኤልኤም አይኦ ሊቀመንበር ላይ ጥቃት ከፍተው እስከ ኮንጎ ድረስ በማባረር ስምምነቱን የሰበሩትና በሕዝባችን ላይ ወታደራዊ ዘመቻዎችን የከፈቱት ሳልቫኪር ራሳቸው ናቸው። ደቡብ ሱዳን ወደ ምስቅልቅሏ የገባችው በ2006 ዓ ምህረት ህዳርና ታህሳስ ሳልቫኪር ምክትላቸው የነበሩት ሪያክ ማቻር ሊገለብጡኝ ሲያሴሩ ደረስኩባቸው ብለው ግጭት ከተነሳ በኋላ ነበር። የዛሬ ሦስት ዓመት መሆኑ ነው። ከዚያም ፕሬዚደንቱ ኪር የወጡበት የዲንካ ጎሳ ሰዎችና የምክትል ፕሬዚደንቱ ማቻር ኒዌር ጎሳ አባላት ኢላማ እየተደራረጉ መታኮስ ጀመሩና ደቡብ ሱዳን ወደ ለየለት የእርስ በርስ ጦርነት ት ገባች አዲስ አበባ ላይ በተካሄዱ ብዙ ምልልስና ሽምግልና የታገዙ ድርድሮችና ውይይቶች የሰላም ስምምነት ወደ መፈራረም አደረሱና ተፋላሚዎቹ ባላንጦች ተኩስ ሊያቆሙ ወስነው የሽግግር የአንድነት መንግሥት መሠረቱ ያ ያልጸና ስምምነት ባለፈው ሐምሌ እንደገና ሲደፈርስ ዋና ከተማይቱ ጁባ ላይ የተቀሰቀሰ ሁከት በመቶዎች ለሚቆጠሩ ሰዎች መገደል ምክንያት ሆነ በግጭቶች ውስጥ ማቻር ሀገር ጥለው ወጡ። ለሦስት ዓመታት የዘለቀው የደቡብ ሱዳን ጦርነት በዐሥሮች ሺዎች የሚቈጠሩ ዜጎቿን ሕይወት በልቷል። ከሁለት ሚሊዮን በላይ ሰዎችን አፈናቅሏል። ፕሬዚደንት ሳልቫኪር በዚህ በያዝነው ወር ውስጥ አዲስ የውይይትና የድርድር ሐሳብ አቅርበው የሀገራቸው ሰዎች ሁሉ እንዲሰባሰቡና እንዲታደሙበት ጠርተዋል። ተቃዋሚዎቹ ግን መንግሥቱ ለድርድሮች የተመቸ አይደለም ሲሉ ስጋታቸውን እያሰሙ ነው። የሀገሪቱ ምክትል የማስታወቂያ ሚኒስትር አኮል ፖል ኮርዴት ግን ከዚህ የተቃዋሚዎች ስጋት ጋር አይስማሙም። እኛ እንደ መንግስት፣ ሁኔታው ለውይይት የተመቸ ነው ብለን እናምናለን። ይሁን እንጂ ለውይይት የተመቸ ሁኔታ የለም የሚል ሐሳብ ያለው ተቃዋሚ ካለ ለምን እንዲህ እንደሚያስብ እና ምን መደረግ እንዳለበት ሐሳብ ይዞ ይቅረብና እንነጋገር። የንግግር ሐሳብ እኮ ይኸው ነው። እንዴት እንደምንነጋገር ወይም መነጋገር እንዳለብን እንነጋገርና ከዚያ ለሀገራችን በሚበጁ ፍሬ ሐሳቦች ላይ ደግሞ እንነጋገራለን። በሌላ በኩል ግን ያንን የደቡብ ሱዳን ቀውስ እንዲያከትሞ ወደ ማድረግ የሚወስድ የፖለቲካ ፈቃደኝነት እንደሌለ በሱድ ኢንስቲትዩት ተመራማሪና የፖሊሲ ተንታኙ ኒያሂልቲት ማማየር ይናገራሉ። ደቡብ ሱዳናውያን ሰላም ይሻሉ። ይሁን እንጂ ይህ ሰላም ስፋት ያለው ተቀባይነት አግኝቷል ተብሎ አይታሰብም። ለዚህም ነው እንዲህ የሚታሸው ተግባራዊ ለማድረግ አስቸጋሪ የሆነው ሁሉም ወገኖች የሚቀበሉት አይነት ስላልሆነ ነው። መላው ኅብረተሰብ ሰላም ይፈልጋል። ነገር ግን ያ የሚፈለገው ሰላም በዚህ ሁኔታ የተነደፈን ወይም የታሰበን ሰላም አይደለም። የተቃዋሚው መሪ ሪያክ ማቻር አሁን ያሉት ደቡብ አፍሪካ ነው። መቼ ወደ ሀገራቸው እንደሚመለሱ ከናካቴውም ይመለሱ አይመለሱ የሚታወቅ ነገር የለም።